የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ሚልተን የሚል ስያሜ የተሰጠው ከባድ አውሎ ነፋስ የቀላቀለ ዝናብ ባለፈው ሳምንት አስቀድሞ የታቀደ ጉዟቸውን ለአንድ ሳምንት ካስተጓጎለው በኋላ ዛሬ ሐሙስ ወደ ጀርመን አቅንተዋል። ባይደንና የጀርመኑ መሪ ሁለቱም በቅርቡ ለዩክሬን ይፋ ያደረጉትን አዲስ የደህንነት እርዳታና የሚሰጡትን ድጋፍ አስመልክቶ ብርቱ ጫና እያጋጠማቸው መሆኑን ተመልክቷል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ አኒታ ፓውል ተከታዩን አድርሳናለች አለች ድርጅ ደስታ እንደሚከተለው ያቀርበዋል ፕሬዚደንት ጆ ባይደን በዚህ ሳምንት በዩክሬን ና በሌሎችም ጉዳዮች ላይ ለመወያየት ጀርመንን የመጎብኘት እቅዳቸው ምንም እክል አልገጠመውም ቻንስለር ኦላፍ ሹልዝ የባይደንን የአንድ ቀን ጉብኝት አስፈላጊነት አጽንኦት ሰጥተው የአሜሪካና ጀርመንን ግንኙነት አድንቀዋል ዩክሬን በአጀንዳው ላይ በዋናነት ከተቀመጡት መካከል ነው ዋይት ሀውስ ትላንት ረቡዕ እንዳስታወቀው ባይደን ሌላ የ425 ሚሊዮን ዶላር ጥቅል የደህንነት ድጋፍ መልቀቃቸውን አስታውቋል። የዋይት ሀውስ ቃል አቀባይ ጂን ፔየር ፕሬዚዳንቱ እምነት አላቸው ስለዚህ ጉዞ በጣም ጠንካራ የሆነ ዩክሬንን ከመከላከል ጋር በተገናኘ አጋሮቻችን ከሆኑት ስለ አንዱ በእርግጠኝነት በአጋርነት ጽኑ የሆነ ስሜት አላቸው። ፕሬዚዳንቱ ወደ ጀርመን ሄደው ቻንስለር ሹልዝን በቀጥታ ለማመስገን ይፈልጋሉ። ባይደን ወደ በርሊን ለመሄድ ያሰቡት ባለፈው ሳምንት ነበር። እቅዳቸውን ያበላሸው ሚልተን የሚል ስያሜ የተሰጠው አውሎ ነፋስ ያስከትለው አደጋ ነው። አደጋው ስለ ዩክሬን ደህንነት ሊያካሂዱ ያሰቡትን እና አሁን በኢንተርኔት የሚያካሄዱትን ስብሰባም እንዲያዘገዩ አስገድዷቸዋል። ዋይት ሀውስ፣ ባይደን ቀደም ሲል ታቅዶ እንደነበረው ከዩክሬን መሪ ጋር ፊት ለፊት እንደማይገናኙ አስታውቋል። ሹልዝ ባለፈው ሳምንት ከፕሬዚደንት ቮሎዲሚር ዜሌንስኪ ጋር ተገናኝተው ጦርነቱ ከማብቃቱ በፊት ዩክሬን ኔቶን እንድትቀ ለመቀላቀል የቀረበውን ግብዣ ጨምሮ ስለ ባለ አምስት ነጥቡ የድል እቅድ ሰምተዋል። ዘለንስኪ ዕቅዱን ትላንት ሐሙስ ለምክር ቤታቸው አቅርበዋል። ይህ እቅድ ውጤታማ የሰላም ጉባኤ ለማካሄድና ጦርነቱን በእርግጥ የሚያስቆም ድልድይ ነው። ይህ እቅድ የእኛን የሰላም ተነሳሽነት ለመተካት ሳይሆን ሰላምን ቶሎ ለማምጣት የዩክሬንን አቋም ለማጠናከር የታሰበ ነው። ይህንንም ለማሳካት የምንችለው ከሁሉም አጋሮቻችን ጋር በመተባበር ነው። እንዲሁም ደግሞ በጀርመንም ድጋፍ እንመካለን። አዲሱ የኔቶ ዋና ጸሐፊ ዩክሬን አንድ ቀን አባል ትሆናለች ሲሉ ትላንት ረቡ ተናግረዋል። ይህ አስፈሪ ጦርነት ዩናይትድ ስቴትስና አጋሮቿ በዩክሬን እጣ ፈንታ ላይ የተመሰረተ ፍላጎት ያላቸውን ባላንጣዎች ለመቋቋም አብረው እንዲሰሩ ያስገድዳቸዋል። የቀድሞው ፕሬዝደንት ባራክ ኦባማ የብሔራዊ ደህንነት አማካሪ የነበሩት ጀኔራል ጄምስ ጆንስ ለቪኦኤ እንዲህ ይላሉ። የኢራን፣ የሩሲያ የቻይናና የሰሜን ኮሪያ ጥምረት ብለን ብንወስደው በጣም አደገኛ ነው። የአንደሱ አለመሆኑን ማስመሰል አንችልም። ስለዚህ ኔቶን ማጠናከር፣ የአውሮፓ ህብረትን ማጠናከር፣ የሁለትዮሽ ግንኙነትን ማጠናከርና ቭላዲሚር ፑቲን በዩክሬን የበላይ እንዳይሆኑ ማድረግ የመሳሰሉ ተግባራትን ማከናወን አለብን። ተንታኞች ይህ የባይደን ጉዞ ለወደፊቱ የዩክሬን እጣ እጅግ አስፈላጊ ሊሆን ይችላል ይላሉ። ዊሊያም ፓሜራንዝ ከዊልሰን ማዕከል፣ ባይደን የጀርመን ቆይታቸውን ዩክሬንን ስለ መርዳት አስፈላጊነት ያላቸውን አቋም በድጋሚ በማሰማት ሊጠቀሙበት የሚችሉ ይመስለኛል። ጀርመን እና አሜሪካ ከዓመት በፊት በጋዛ በተቀሰቀሰው ጦርነት እስራኤልን በመደገፋቸው የተቀሰቀሱ ተቃዋሞችን አይተዋል። በተመሳሳይም ሁለቱ አገራት ባለፈው ዓመት የጸረ ሴማዊነት ክስተቶች መጨመሩን እየገለጹ ነው። ራሳቸውን እንደ መካከለኛው ግራ ዘመም የሚመለከቱት ሁለቱም መሪዎች መንግስታቸው ለዩክሬንና ለእስራኤል የሚያደርገውን ድጋፍ ከሚነቅፉ ከቀኝ ዘመም ቡድኖች የፖለቲካ ተግዳሮቶች እየገጠሟቸው ነው። ሹልድ በቅርቡ ስደተኞችን የሚቃወመው ቀኝ አክራሪ ፓርቲ እና የጀርመን ፍትህ አካላት የተጠረጠሩ ጽንፈኞች በማለት በጠሯቸው ወገኖች በመሸነፍ የፖለቲካ ድጋፋቸውን አጥተዋል። ይህ ጉብኝት በወሳኝ ጊዜ የተደረገ ነው። ሁለቱም መሪዎች በምዕተ ዓመቱ መጨረሻ የተካሄዱ ጦርነቶች የአገሮቻቸውን ዕድልና የወደፊት እጣ ፈንታ እንዴት እንደነካው ጠንቅቀው ያውቃሉ። ስለሆነም አሁንም እነዚህ ሁለት ሰዎች ዓለምን የሚውጥ ሌላ ግጭት ላለማየት በአንድነት መጣር አለባቸው።